ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ በልዩ ልዩ ወቅታዊ ርዕሰ ጉዳዮች ዙሪያ ትኩረት በማድረግ የሚያስተላልፈው ልዩ ፕሮግራም አሁን ይጀመራል። ጤና ይስጥልን ክብራትና ክቡራን አድማጮች ከዛሬ ሰኞ ጳጉሜ 3 2006 ዓ ም ስርጭታችን ጋር አስተናጋጃችኋሉ ከበደ ነኝ። ከዋሽንግተን ዲሲ ስቱዲዮ 5 ደሳሌ መኮንን ፕሮግራሙን ይመራልናል። ፒተር ሃንድሌ ስርጭቱን በማቀላጠፍ ሊያግዘን ለቴክኒክ ምህንድስናው ተሰይሟል። በርከት ያሉ ልዩ ልዩ ወቅታዊና ሰዓቱን የሚስማሙ ዝግጅቶች ይዘን ቀርበናል። አሁን ታዲያ ቀዳሚው የዕለቱ የዓለም ዜና ነው ከቆንጅታየ And that's <laughs> the of i የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ በምዕራብ አፍሪቃ ላለው የኤቦላ ወረርሽኝ ቀውስ ዓለም አቀፉ ማህበረሰብ ምላሽ መስጠት አለበት ሲሉ አስገነዘቡ። በክልሉ ያለው የህዝብ የጤና መሰረተ ልማት እጥረት በቁጥጥር ስር ሊውል የሚችለውን ችግር እንዲዛመት አድርጓል ሲሉም ፕሬዚደንቱ አክለዋል። ሚስተር ኦባማ ለኤንቢሲ ቴሌቪዥን ሚት ዘ ፕሬስ ለተባለው ፕሮግራም በሰጡት ቃለመጠይቅ ህሙማንን ለይቶ ማሳረፊያ ማዕከላት ለማቋቋምና የሕክምና መሳሪያዎችን ለማስገባት እንዲሁም ለዓለም አቀፍ የጤና ሰራተኞችን ደህንነት ለመጠበቅ የዩናይትድ ስቴትስ ወታደራዊ ተቋማት እገዛ እንደሚያሻ ፕሬዚደንቱ አስረድተዋል። ዩናይትድ ስቴትስ ወረርሽኙን የብሔራዊ ጸጥታ ቅድሚያ ትኩረቷ ማድረግ እንደሚገባት አምናለሁ ብለዋል ፕሬዚደንት ኦባማ። ሶማሊያ ዋና ከተማ ሞቃዲሾ ውስጥ የአፍሪካ ህብረት ወታደሮችን ኢላማ ባደረገ የአጥፍቶ ጠፊ ጥቃት ቢያንስ አምስት ሲቪሎች መገደላቸውን የሀገሪቱ ፖሊሶች አስታውቀዋል። ፍንዳታው የደረሰው በዋና ከተማዋ ጎዳና ላይ ሲያልፉ በነበሩ የአህጉራዊው ህብረት ወታደሮችን የያዙ ተሽከርካሪዎች አጠገብ መሆኑን ፖሊሶቹ ገልጸዋል። ይህ የዛሬው ጥቃት የደረሰው የአልቃይዳው ግብረበር የአልሸባብ ቡድን መሪ በዩናይትድ ስቴትስ የአየር ጥቃት ከተገደለ ከአንድ ሳምንት በኋላ መሆኑ ነው። አህመድ አብዲ ጎዳኔ መገደሉን ተከትሎ የሀገሪቱ ባለስልጣናት ሀገሪቱን በከፍተኛ ተጠንቀቅ ስር እንዳዋሉ ይታወቃል። ከትናንት በስቲያ ቅዳሜ የሶማሊያ የጸጥታ ሚኒስትር ካሊፍ አህመድ ኤሬግ የአልቃይዳ ግብረአበሮቹ ጽንፈኞች በመንግስት መስሪያ ቤቶች ላይ የበቀል ጥቃት ሊያደርሱ እያሴሩ ሊሆን ይችላል ማለታቸው ይታወሳል። አልሸባብ አቡ ኡበይድ አህመድ ኦማር የተባለ ሰው መሪው እንዳደረገ ታውቋል። በሌላ የሶማሊያ ዜና በዛች ሀገር የሚገኙት የአፍሪካ ህብረት ወታደሮች ሞቃዲሾ ባለው ጦር ሰፈራቸው አዋቂ ሴቶችን ልጃገረዶችንም ይደፍራሉ፣ የምግብ እርዳታ እየሰጡ በለውጡ የወሲብ ግንኙነት ይፈጽማሉ ሲል አንድ የሰብአዊ መብት ቡድን ወንጅሏል። ዛሬ ሰኞ ሂዩማን ራይትስ ዋች እንዳለው ወታደሮቹ ከሶማሊያውያን አገናኞቻቸው ጋር እየሆኑ ሰብአዊ እርዳታን ሰጣችኋለን ማለትን ጨምሮ የተለያዩ ዘዴዎችን በመጠቀም ሴቶችና ልጃገረዶችን የወሲብ ግንኙነት እንዲፈጽሙ ያስገድዳሉ ብለዋል። የሕክምና እርዳታ የሚጠይቁ ሴቶችንም የወሲብ ጥቃት ያደርሱባቸዋል ሲል የሰብአዊ መብት ቡድኑ አክሎ አስታውቋል። ሁማን ራይትስ ዋች ለዚህ ሪፖርቱ መሰረት ያደረገው 21 ሴቶችና ከመካከላቸው አንዷ የ12 ዓመት ልጅ የሆነች ልጃገረዶችን በማነጋገር መሆኑን ገልጧል። የሱዳን ፕሬዚደንት ሳልቫ ኪር ከወራት በፊት በምክር ቤት አባሎች የጸደቁና መገናኛ ብዙኃንን የተመለከቱ ሶስት የሕግ ረቂቆችን ይፈርማሉ ተብሎ እየተጠበቀ ነው። የሚስተር ኪር ቃል አቀባይ አቴኒ ዌክ አቴኒ ሕጎቹ በነገ እለት ጁባ ውስጥ በሚካሄድ ሥነ ሥርዓት ላይ ይፈጸማሉ ብለዋል። ዝርዝሩን በሶስት ሰአቱ ዜና እናቀርባለን። በመጨረሻም የዩክሬን ፕሬዚደንት ፔትሮ ፖሮሼንኮ አርብ ዕለት የተፈረመው ተኩስ አቁም ተከትሎ ውጊያው እንደገና ተቀስቅሷል የሚሉ ዘገባዎች እየተሰሙ ባሉበት በዛሬው ዕለት ደቡብ ምዕራብዋ ወደብ ከተማ ማሪዮፖል ገብተዋል። ከተማይቱ የሀገሪቱ መንግስት ከሩሲያ ወገንተኞቹ ተገንጣዮች ጋር የሚያካሂደው ውጊያ ግንባር ላይ ያለችው ነች። ፕሬዝደንቱ ከተማዋ እንደደረሱ በትዊተር ባስተላለፉት መልእክት ማሪዮፖል የዩክሬን መሬት ናት፣ ማንም አይወስዳትም ሲሉ አስታውቀዋል። የከተማዋ የመከላከያ ኃይል እንዲጠናከር የሮኬት ወንጫፊዎች፣ ታንኮችና የአየር ኃይል ድጋፍ እንዲዘጋጅ ፕሬዚደንት ፖሮሼንኮ ማስታወቃቸው ተነግሯል። ለሰዓቱ ያለን ዜና በዚሁ ያበቃል። ቆንጅታየን ለዜናው አመሰግናለሁ። ከምሽቱ ሶስት ሰዓት ላይ ቀደም ብላም እንዳሳሰበችን በሚቀርበው መደበኛ ስርጭታችን ሰፋ ካለው የሰዓቱ የዓለም ዜና ዝግጅት ጋር ከአዲሱ አበበ ጋር ይመለሳሉ። አድማጮች፣ አሁን ለጳጉሜ ሶስት ምሽት ዝግጅታችን ቀዳሚ ወዳደረግ ነው የዕለቱ ዘገባ እንለፍ። ራሱን እስላማዊ መንግስት እያለ የሚጠራው ቡድን መነሳት ቅጽበታዊ ነው ይላል መንደርደሪያው። ባለፈው በዚህ በወጋ ወቅት ከፍተኛውን የሰሜን ኢራቅ ክፍል ተቆጣጥሮ በጎረቤት ሶሪያ የተዘረጋው ቡድን ለዩናይትድ ስቴትስ ስጋት መደቀኑን ያመለክታል። ሆኖም ኢራቅ ውስጥ ካለው አልቃይዳ የሚነሳው አክራሪ ቡድን ለዓመታት እየጠናከረ መምጣቱንም ግምጋሚዎች ይናገራሉ። የአሜሪካ ድምጽ ራዲዮ ዘጋቢ በፈረንቺ በቅርቡ የቡድኑን ታሪክ በመመልከት በመካከለኛው ምስራቅና በዓለም የመነሳቱን አንድምታ ምን እንደሚሆን ትመለከታለች። ተከታዩ አጭር ዘገባ እንዲህ ተጠናቅሯል። እንደ አውሮፓ አቆጣጠር በ2011 ዓ ም የዩናይትድ ስቴትስ ኃይሎች ኢራቅን ለቀው ከመውጣታቸው በፊትም እስላማዊ መንግስት የተባለው አክራሪ ቡድን የሱኒ ሙስሊሞችን ለብጥብጥ እየቀሰቀሰ ጭካኔ የተሞላበት የፍንዳታ ዘመቻ እያካሄደና አረመናዊ ግድያዎችን እየፈጸመ በዘመናዊ ውትድርና እየተደራጀ ነበር። አይሳስ እስላማዊ መንግስት ዛሬ በሶሪያ ውስጥ 50 ሺ፣ ኢራቅ ውስጥ ደግሞ 30 ሺ ተዋጊዎች እንዳሉት ባለፈው ወር ብቻ ከ6 ሺ በላይ የሚሆኑ ተጨማሪ ተዋጊዎች እንደመለመለ በኩራት ይናገራል። በጭካኔው ሌላውን አሸባሪ ድርጅት አልቃይዳን ሳይቀር ያሰቀጠጠው ይህ ቡድን የሶሪያን የእርስ በርስ ጦርነትና የኢራቅን በእስልምና ሃይማኖት ዘርፎች ላይ ልዩነት እየተጠቀመ መሳሪያ ከማችቷል። በከፍተኛ ፍጥነት ሀብትና ተሰሚነት እየገነባ ነው ይላሉ ዴቪድ ኩልኩለን። ኩልኩለን እንደ አውሮፓ አቆጣጠር በ2006 ዓ ም ዩናይትድ ስቴትስ ኢራቅ ውስጥ የሚዋጉ ወታደሮቿን ቁጥር ስትጨምር በኤክስፐርትነት ያገለገሉ ናቸው። አሁን ዋሽንግተን ዲሲ ውስጥ የሚገኝ የደህንነትና የስለላ ስትራቴጂ ተቋም በአጭር አጠራሩ ኬረስ የተባለው ተቋም መሪ ናቸው። አይሰስ አሁን ከአልቃይዳ እየላቀ ነው ይላሉ የበለጠ ወታደራዊ ችሎታ አለው። የበለጠ ንብረት አለው። አካባቢዎችን፣ ቁልፍ የሆኑ መዋቅሮችን ይቆጣጠራል። ከአልቃይዳ የከፋ ስጋት ጋርጧል። ሰዎች እያገተ የማስለቀቂያ ገንዘብ በማስከፈል በብዙ ሚሊዮን ዶላር የሚቆጠር ሀብት አካብቷል። በአሁኑ ሰዓት አምስት መቶ ቢሊዮን ዶላር የሚያወጣ ንብረት አለው። በዓለም ላይ እጅግ ሀብታም አሸባሪ ቡድን አይሰስ ወይም እስላማዊ መንግስት እያለ ራሱን የሚጠራው ቡድን ሊባኖስ ውስጥ የሚገኘውን የሂዝቦላን ዱካ በመከተል በሶሪያና በኢራቅ መንግስት መስርቷል። ሆርጌ በነትስ መስሪያ ቤቱ ዋሽንግተን ዲሲ በሆነው አትላንቲክ ካውንስል የተባለ የፖለቲካ ትንተና ማዕከል አባል ናቸው። ሲ ን ን ን አሁንማ በተቆጣጠሯቸው ገጠራማና ከተሞች አካባቢ ሲዘዋወሩ እያየናቸው ናቸው ነው። በኢራቅና በሶሪያ እንደ መንግስት ባለሥልጣናት ሲሰሩና በአገሮች የፖሊሲ ስትራቴጂ ሲሳተፉም እያየን ነው። የዋሽንግተን ዲሲው የደህንነትና የስለላ ስትራቴጂ ተቋም ከረስ መሪ ዴቪድ ኩልኩለንም አይሳስ በተቆጣጠራቸው አገሮች ውስጥ ህዝቡን ቀረጥ እንደሚያስከፍል እንደሚነግድ ወጣቶች እንዲማሩ ፍርድ ቤቶችና ሆስፒታሎች የመንግስት መስሪያ ቤቶች መደበኛ ስራቸውን እንዲያከናውኑ እንደሚያደርግ ይናገራሉ። አብዛኞቹ ተንታኞች አይሰስ ወታደራዊ ድል ማግኘቱ ተጨማሪ ተዋጊዎች እንዲቀላቀሉት ረድቷል ይላሉ። ሌሎች ደግሞ አይሰስ በእውነት በጦርነት መስክ እንዳልተፈተሸ ይናገራሉ። ብራይን ጀንኪንስ ራንድ ኮርፖሬሽን በተባለው ተቋም ውስጥ የአሸባሪነት ጉዳይ ሊቅ ናቸው። ብዙዎቹን ሱኒዎች የሚመሩት የኢራቅ ክፍል ለእስላማዊ መንግስት መጠናከር ምክንያት ሆኗል ይላሉ። ይስ ስ ፎርማ ንግ ፎርስ ንድ አይሳይስ የማይበገር ተዋጊ በመሆኑ አይደለም፣ የኢራቅን ጦር ያሸንፈው የኢራቅ ወታደሮች በማፈግፈጋቸው ክፍተት በመፈጠሩ እንጂ። ዋናው ቁም ነገር እስላማዊው መንግስት በኢራቅ ተሸንፏል። የሙስል ወደብ ቁጥጥርን አጥቷል። በኢራቅ ልዩ ልዩ አካባቢዎችም እንዲሁ ተሸንፏል። ሆኖም ሶሪያና ኢራቅ እንደ መንግስት መጨንገፋቸው አሳሳቢ ነው ይላሉ ተንታኞች። ከአልቃይዳ የዩናይትድ ስቴትስ ጥቃት ወዲህ ዋናው የጂሃድ አራማጅ ሆኖ ብቅ ያለው አይሳስ ለዓለም ሰላም ሲባል ከወዲሁ መቀጨት እንዳለበት ይመክራሉ። ወደ ተከታዩ የትንታኔ ርዕስ እናልፋለን። የሶማሊያው አክራሪና ጽንፈኛ ታጣቂ እስላማዊ ቡድን መሪ አህመድ አብዲ ጎዳኔ ልክ የዛሬ ሳምንት በተፈጸመ አሜሪካ ምር የአየር ድብደባ ተገድሏል። ይሁን እንጂ በእውኑ አብዲ ጎዳኔ በዚያ ስለመገኘቱ ከሞቃዲሾም ቢሆን ከአሜሪካ የመከላከያ ሚኒስቴር ፔንታገን የድብደባውን እንጂ የሰለባውን ወሬ ሳያረጋግጡ ከሰነበተ በኋላ ዋሽንግተን ጉዳዩን ስታጥና ቆይታ ባለፈው አርብ ምሽት ላይ ነው የተነፈሰችው አብዲ ጎዳኔ ተገድሏል። በርግጥ ለመሆኑ የአብዲ ጎዳኔ መጥፋት ለአልሻባብ ምን ማለት ይሆን? ጌብ ጃስሎ ከናይሮቢ የላከውን ዳራ ፈታሽ ዘገባ ሰለሞን አባተ እንዲህ እንደሚከተለው አዘጋጅቶታል። መልካም ተክለ ሰውነት ግርማ ሞገስና ምስኪን መሳይነት በአንድ ፊት፣ አረመንያዊ ጭካኔ ኃይልና ወሳኝነት በሌላኛው። እነዚህ ናቸው አህመድ አብዲ ጎዳኔ የተሰራባቸው ቅመማ ቅመም። የአህመድ አብዲ ጐዳኔ ዘውድና ጎፈሩ። እንዲያም ሆኖ አህመድ አብዲ ጎዳኔ በንቃት አንሰራርቶ ወደ አልሻባቡ ሥልጣነ ሥልጣናት አሻቀበና ኃይሉን ተቆናጦ ያንን የአልቃይዳ ታማኝ ቡድን ይመራ ያዘ። የአሕመድ አንደበተርቱ ዕነት ግጥም አውራጅ ቅኔ የዘራፊነት በሶማሊያ ከተሞች፣ ገጠርና ዱር ቁጥሩ የበዛ ጀሌ ለመመልመል ብርቱ መሣሪያዎቹ ሆኑ። የሶማሊያን መንግሥትና በዚያ ያሉ የውጭ ኃይሎችን ለመውጋት በየግንባሩ ለሚያሰልፈው ኃይል እዚህም እዚያም እየፈነዳና ራሱንም እያጠፋ ሌላውንም ይዞ ለሚሄደው ፈንጂ ለባሽ መልእክተኛ ሁሉ አቀጣጣይና ነቅናቂ የሆነ ትንታግ የሚባል ተናጋሪ ነበር። ለነፍጥ አንጋቹ ሸፋች ድርጅቱም ስንቅና ትጥቅ ገንዘብና ሌላም ግብዓት ለማሰባሰብ የአብዲ ጎዳኔ ነገርና ንግግር አዋቂነት ዋነኛው ጥበብ ነበር። አብዲ ጎዳኔ የአልሻባብ ኤሚር ሆኖ አውራነቱን የተቆናጠጠው የዛሬ ስድስት ዓመት አካባቢ በኢትዮጵያ የዘመን አቆጣጠር በ2000 ዓ ም ግድም ነበር። የቡድኑን ወታደራዊ ዘመቻዎችም ሁሉ ከዚያ አንስቶ በጠቅላይ አዛዥነት ሲመራና ሲያዋጋ ቆይቷል። የዛሬ ሁለት ዓመት አካባቢ ደግሞ አልሻባብ የዓለም አቀፉ የሽብር መረብ የአልቃይዳ አካል መሆኑን በይፋ አሳውቋል። በዚህ የኢትዮጵያ ዓመት መጀመሪያ ላይ መስከረም 11 በናይሮቢው ዌስትጌት የገበያ አዳራሽ ላይ የተጣለውንና ስድሳ ሰባት ሰዎችን የገደለውን ጥቃት በከፍተኛ ደረጃ ያቀናበረና በጥንቃቄ የመራውም አብዲ ጎዳኔ ነበር። ጎዳኔ አልሻባብን የመራው እጅግ በበረታና ጨምድዶ በያዘው ብረት እጅ ነበር ብለዋል። ሞቃዲሾ የሚገኘው የፖሊሲ ጥናቶች የቅርስ ኢንስቲትዩት ዳይሬክተር አብዲ አይንቴ ለቪኦኤ ሲናገሩ He was running the organization by himself and uh, was essentially ድርጅቱን የሚመራው ብቻውን ነበር፣ የራሱም የግል ድርጅቱ አድርጎታል። በቅርብ ዓመታት ውስጥ አብዲ ጎዳኔ የቅርብ ጓደኞቹንና የሜዳ ጓዶቹን ቀርጥፎ በልቷል ተብሎም ይከሰሳል። ይህንን ያደረገው ደግሞ አምንያት በሚል ስም ባዋቀራቸው ወጣትና ታማኝ ተከታዮቹ አማካኝነት እንደሆነም ይነገራል። ጓደኞቹን አጥፍቶ ሥልጣኑን ሁሉ ጠቅልሎ ተቆጣጠረ። ምክትሉ የነበረው ኢብራሂም አላፍጋኒ የአብዲ ጎዳኔን አምባገነን አያያዝ ወቅሶ ለአልቃይዳ ማዕከላዊ አመራር የአቤቱታ ደብዳቤ በጻፈ ማግስት ባለፈው የአውሮፓ ዓመት ውስጥ ተገድሏል። በዚያው ዓመት አቡ መንሱር አልአምሪኪ ተገደለ። አልአምሪኪ የአብዲ ጎዳኔን የጭካኔና የአምባገነንነት አመራር በይፋ የወቅስ የነበረ አሜሪካ የተወለደና ያደገ ጂሃዲ ነበር። የፖሊሲ ጥናት ኢንስቲትዩቱ ዳይሬክተር አይንቴ እንደሚሉት ጎዳኔ በይፋ የሚታወቅ አልጋ ወራሽ የለውም። እንዲህ ዓይነቱ አደጋ በድርጅቱ ራስ ላይ የወደቀው የሥልጣን ክፍተቱና የውስጥ እሰጣ ገባው እየሰፋ ባለበት ወቅት ነው። እንግዲህ ቀጥሎ ሊመጣ የሚችለው የድርጅቱ መሰነጣጠቅና መከፋፈል፣ መብዛት መበታተንና ምናልባትም በእርሱ ስብርባሪና አመድ ላይ ይበልጥ አክራሪና ጽንፈኛ የሆኑ ትናንሽ የህውከት ቡድኖች መፈጠር ነው። አብዲ ጎዳኔ ስልጣኑን የወሰደው ከእርሱ የቀደመው የቡድኑ መሪ አዳን አሺ አይሮ የዛሬ ስድስት ዓመት አሁን በራሱ ላይ እንደሆነው ሁሉ በአሜሪካ በተካሄደ የአየር ድብደባ ከተገደለ በኋላ ነው። ዩናይትድ ስቴትስ አብዲ ጎዳኔ ያለበትን ለጠቆመ ወይም ሊገኝ የሚችልበትን የሚመራ መረጃ ላቀበለ የሰባት ሚሊዮን ዶላር ወደ አንድ መቶ ሰላሳ ዘጠኝ ሚሊዮን ከሩብ የኢትዮጵያ ብር ማለት ነው በዛሬዋ ዕለት ምንዛሬ ወሮታ እንደምትከፍል ቃል ገብታ ነበር። የፍትህ ሽልማት የሚባል መርሃ ግብር አላት፣ አሜሪካ የሽብር ቡድኖች መሪዎችና ጀሌዎቻቸውን የምታሳድድበትና የምታድንበት። የአልሻባብን መሪ መግደል አልሻባብን አያቆመውም ይላሉ የምስራቅ አፍሪቃ ጉዳዮች ተንታኙ አብዲ ወሊ ሼህ አብዲ ሰመድ። ሰውንም መግደል ትችላለህ፣ አስተሳሰብን ግን አትገርልም። አስተሳሰብ ረጅም ጊዜ የሚጠይቅ ነገር ነው። ለማንኛውም አልሻባብ ችግር ውስጥ የሚገባ ከሆነ የሶማሊያ መንግስት አክራሪነታቸው ወይም ጉዳታቸው ለበዛ ክፋት የማይሰጥ አነስ አነስ ያሉ ቡድኖችን ለመቅረብና ለማቅረብ ጊዜው ደረሰ ማለት ነው ሲሉ አብዲስ ሰመድ ይመክራሉ። ሶማሊያ ካለችበት ሁኔታ ትወጣ ዘንድ አሁን ብቸኛው መንገድ በአብዲስ ሰመድ እምነት በአልሻባብ ተይዘው በነበሩ ከተሞች ላይ አማራጭ የአስተዳደር መዋቅር ያለው ውይይት ይዞ መውጣት ነው። የህብረተሰቡን ብሶት ማዳመጥና ለመፍታትም መጣር ያስፈልጋል። የሶማሊያውያንን ልብና ቀልብ የምንገዛው እንዴት ነው ብሎም መላ መምታት ያሻል። እንዲህ አይነቱ አያያዝ ራሱ እንኳ አልሻባብን በቀላሉ ሊፈረካክሰው ይችላል። የአፍሪቃ ኅብረት ኃይሉ አሚሶምና የሶማሊያ መንግሥት ወታደሮች ከአልሻባብ ላይ በእጁ የቀሩ ይዞታዎቹን ለመንጠቅ ሰሞኑን ከባድ የማጥቃት እርምጃዎችን ሲወስዱ መቆየታቸው ተዘግቧል። ምንም እንኳ ባለፉት ሦስት ዓመታት ውስጥ አሚሶም ዋና ከተማይቱን ሞቃዲሾን ጨምሮ በርካታ በአልሻባብ ቁጥጥር ሥር የቆዩ ከተሞችና አካባቢዎችን እያስለቀቀ ቢቆጣጠርም አልሻባብ አሁንም ሰፊ ዞታ እንዳለውና በከተሞች ውስጥም ተከታታይ የአጥፍቶ መጥፋት ጥቃቶችን እያደረሰ እንደሚገኝ ይታወቃል። ወደ መጨረሻው የምሽቱ ዝግጅት ነው የምናልፈው። የኢትዮጵያ መንግስት ከአምስት ዓመታት በፊት የጸደቀ አንድ የምግብ ዋስትናና የአካባቢ እንዲሁም ማህበረሰብ ደህንነት ህግ ለማሻሻል ረቂቅ ህግ አሰናቷል ይላል። የህግ ማሻሻያው ለህዝብ ተወካዮች ምክር ቤት ይቀርባል ተብሎም ይጠበቃል። ሄኖክ ሰማእግዜር ከጉዳዩ ጋር ቅርበት ያላቸውን ባለስልጣናትና ባለሙያዎችን አነጋግሯል። የዝግጅቱ ሁለተኛና የመጨረሻ ክፍል ቀጥሎ ይቀርባል። በ2001 ዓ ም የጸደቀውና አሁን በሥራ ላይ የሚገኘው ደህንነተ ሕይወት ሕግ በተለይ በሳይንሳዊ መንገድ ዘረመል ወይም ጄኔቲካ ላይ የተዳቀሉ ዘሮችንና የግብርና ምርቶችን አስመልክቶ ዝርዝር ሕጋዊ ማዕቀፍ ያስቀምጣል። በዚህ ሕግ የማኅበረሰቡን ጤንነትና የአካባቢ ደህንነትን ለማረጋገጥ የተቀመጡ አንቀጾች በወቅቱ ተቃውሞ ገጥሟቸው ነበር። ሕጉ የግብርና ምርምርን በተለይ ዘረመላቸው የተቀየረ ጄኔቲካሊ ሞዲፋድ ጂኤምኦ ምግቦችን አስመልክቶ ማምረት፣ ማከፋፈል፣ ሳይንሳዊ ጥናትና ምርምር ለማካሄድ የኢትዮጵያ አካባቢ ጥበቃ መስሪያ ቤትን ፈቃድና ቁጥጥርን እንዲሁም የውጭ መንግስታትን ዋስትና የሚጠይቁ መስፈርቶች ብርቱ ክርክር ሲካሄድባቸው ቆይቷል። የቀድሞ የኢትዮጵያ አካባቢ ጥበቃ መስሪያ ቤት ስራ አስኪያጅ፣ አሁን ደግሞ የአካባቢ ጥበቃ ሚኒስትር አማካሪ ዶክተር ተወልደ ብርሃን ገብረ እግዚአብሔር የህግ ማሻሻያው ለምን አስፈለገ ብዬ ጠይቂያቸዋለሁ። ህጉ ምርምርና ጥናት ለማካሄድ አላስቻለንም በሚል ከዩኒቨርስቲ መምህራንና የምርምር ተቋሞች እንዲከለስ ጥያቄ መቅረቡን ነው ዶክተር ተወልደ ብርሃን የገለጹልኝ። አላስቻለንም አሉ። እሱን እንዲገድብ አልነበረም መጀመሪያም የታሰበው ግን አላስቻለንም እና እንደሚያስችለን ለምርምር ጄኔቲክሊ ሞዲፋይድ ኦርጋኒዝምስ ማስገባት እንድንችል አንቀጽ ይለወጥልናሉ። እንደ ምርምርን አንቃወምም። ዶክተር ተወልደ ብርሃን በጉዳዩ ላይ ዝርዝር መረጃ ስለሌላቸው መግለጫ መስጠት እንደማይችሉም ተጨማሪ መግለጫ መስጠት እንደማይችሉም ገልጸውልናል። ሁኔታውን በቅርበት የሚከታተል የቀድሞ የአካባቢ ደህንነት ጥበቃ ጋዜጠኛን ለውይይት ጋብዘናል። አርጋዋሽኔ የኢትዮጵያ የአካባቢ ጥበቃ ጋዜጠኞች ማህበር መስራች ነው። አሁን በዩናይትድ ስቴትስ ይኖራል። እንደምናመሻህ አርጋው በሁለት ጎን ነው ክርክር የሚካሄደው። ኢትዮጵያና ኢትዮጵያን የመሰሉ የምግብ ዋስትና ያልተረጋገጠባቸው አካባቢዎች ተጨማሪ ምርት የማምረት ፍላጎት አላቸው። ዜጎቻቸውን የመመገብ ፍላጎትና የፖሊሲ አቅጣጫዎች አሉ። ከዚያ ጋር ተያይዞ በሌሎች ሀገሮችም፣ በሕንድም፣ በላቲን አሜሪካ ሀገሮችም ውዝግብና ክርክርን ያስነሳ አካሄድ ነው ይህ። የዓለም አቀፍ ዘረመል ምህንድስና ተቋማት እነዚህ መልታይናሽናልስ በኪራይ ነው፣ በክፍያ ነው እነዚህን ዘሮች የሚያቀርቡትና እንደ ኢትዮጵያ አሁን ካለችበት አንጻር በሀገር ውስጥ ካለው አቅም በህግም ሆነ በምህንድስናው ያለውን አቅም ስትመለከተው ለሀገር ለህዝብ የሚጠቅም ነው ብለህ ታስባለህ እንዲያው በአንተ እይታ? የሚጠቅም ሊሆን አይችልም። አሁን ባለችበት ኢትዮጵያ ተጨባጭ ሁኔታ የዘረመል ምህንድስና ትልቅ ሳይንስ ነው። ሳይንሱን መቼስ ማጣጣሉ ተገቢ ላይሆን ይችላል። ሳይንሱ በሌሎች ሀገሮች ጥቅም ሰጥቷል፣ ምርታማነትን አሳድጓል። ይሁንና ግን ኢትዮጵያ ቀደም ሲል እንደጠቀስኩት ትንንሽ መሬቶች ያሏቸው ገበሬዎች የዘረመል ምህንድስና ቢቀርብላቸውም ውጤታማ ለመሆን በጣም ይቸገራሉ። ሁለተኛ፣ ጥንቃቄ የሴፍቲ ወይም የጥንቃቄ ጉዳይ አንዱ ከዚህ ከዘረመል ምህንድስና ጋር ተያይዞ የሚነሳ ነገር ነው ምክንያቱም አንዴ እነዚህ ዘሮች በኢትዮጵያ መሬት ከገቡ ከዛ በኋላ ነባሩን ለዘመናት ስንጠቀምበት የኖርነውን የዘር አይነት ያጠፉታል። ተስፈንጣሪነት ባህሪ ያላቸው ስለዚህ እነዛን ዘሮች መልሰን አናገኛቸውም። እነዛ ዘሮች ደግሞ ከተለያየ የአየር ንብረት ጋር ከአፈሩ አይነት ጋር ተላምደው የቆዩ ገበሬው ደግሞ በልምድ ተባይም ሲከሰት የተለያዩ ነገሮች ሲፈጠሩ እንዴት እንደሚጠቀማቸው የሚያውቃቸው የዘር አይነቶች አሉና እነዛን እናጣለን። እነዚህ የኩባንያ ዘሮች ልክ በፓስወርድ እንደተቆለፈ ኮምፒውተር ናቸው። ባለቤቱ ሲፈቅድልህ ነው የምትጠቀምባቸው። በየጊዜው በየአመቱ ዘር ለመዝራት ስትፈልግ ኩባንያው የሚያቀርበውን የምርጥ ዘር ያንን የ ዘረመል ዘር መግዛት ይጠበቅብሃል። ያንን ወስደው ነው ገበሬዎች የሚዘሩት። ይህንን ለማድረግ የኢትዮጵያ ገበሬ ያንን የሚገዛበት የገንዘብ አቅም አለው ወይ? ሁለተኛ በትንሽ መሬት በማምረት ዘረመል ምህንድስና በመጠቀም ምርታማ ይሆናል ወይ? ይሄ በጣም በሰፊው ክርክር ተደርጎበት ማዋጣ እንደሆነ የተረጋገጠ ነው። አሁን አሁን ያነሳኸው ነጥብ ላይ አንድ ፕሬዚዳንት ባራክ ኦባማ በአፍሪካ ላይ በተለይ በዓለም ዙሪያ የምግብ ዋስትናን ለማረጋገጥ በዘረጉት መርሃ ግብር በስፋት የብድር አቅርቦት በተለይ አነስተኛና ጥቃቅን የብድር አቅርቦቶችን ለገበሬው በመስጠት የነኚህን ዘሮችና የተሻሻሉ የ የግብርና ምህንድስና ምርቶችን እንደ ምርት ግብአታቸው እንዲጠቀሙ የሚያስችሉ በሮችን ለመክፈት የገንዘብ አቅም ለመገንባትም ምዕራባውያን መንግስታት የጀመሯቸው ውጥኖች አሉ እና ከዚህ ጋር ሲያያዝ እንግዲህ ብድርም ተያይዞ የሚነሳ ነገር ነው። የአቅሙን ጉዳይ ስታነሳው እንግዲህ የብድር የብድር አቅርቦት አንዱ የገበሬውን ችግር ሊፈቱ ከሚችሉ ነገሮች ጋር ተያይዞ ግን የኢትዮጵያን ገበሬ አጠቃላይ ችግሮችና የአጠቃላይ ያለበትን ሁኔታ በደንብ ማጤን ያስፈልጋል። በተለይም በጣም በርከት ያሉ ገበሬዎች የሚገኙባቸው የኦሮሚያና የአማራ ክልልን እንደዚሁም ደግሞ በሰሜን ኢትዮጵያ ትግራይ አካባቢ ያሉ ገበሬዎችን ምሳሌ አድርጎ መውሰድ ይቻላል። በተለይ ወደ ሰሜን አቅጣጫ ያሉት የኢትዮጵያ ገበሬዎች ያሏቸው የመሬት መጠን በጣም ትንሽ ከመሆኑ የተነሳ ራሳቸው ያመረቱትን እህል ለገበያ ለማቅረብ እንኳን የሚተርፍ ምርት ማምረት አይችሉም። ስለዚህ የኢትዮጵያ የግብርና ምርታማነትን ለመቀየር ከሥረ መሰረቱ መቀየር ያለባቸው ብዙ ነገሮች አሉ። ከመሬት ፖሊሲ ጋር የተያያዙ ጉዳዮች አሉ። እንደዚሁም የኢትዮጵያ ገበሬ በዋነኝነት በዝናብ ላይ ጥገኛ የሆነ እርሻን ስለሚከተል ነው ብዙ ጊዜ ችግር የሚገጥመው እና እነዛን እነዛን ችግሮችን የሚፈቱ አማራጮች ከቀረቡለት ምርታማነቱ መጨመር ይችላል። የዘረመል ምህንድስና በዋነኝነት በጣም ውጤታማ ሊሆን ይችልባቸዋል ተብሎ የሚገመቱት ቦታዎች በሰፋፊ እርሻዎች ላይ ወይም ደግሞ በቡድን በተደራጁ አርሶ አደሮች የሚታረሱ አሁንም በመሬት ስፋታቸው ትልልቅ የሆኑ የእርሻ ቦታዎች ላይ የተሻለ ውጤት ያስገኛል። ከዛ ባሻገር እነዚህን የዘረመል ምህንድስና ዘሮችን በየጊዜው ከስር ከስር እየተከታተለ ይህንን ጉዳይ ከገበሬው ጋር እየተማከረ ውጤታማ ሊያደርግ የሚችል የሰለጠነ የሰው ኃይል ያስፈልጋል። ያ የሰለጠነ የሰው ኃይል አሁን ኢትዮጵያ ውስጥ ባለው ሁኔታ የለም። የምርምር ተቋማቱም ገና ጅምሩ ላይ ናቸው። ኢትዮጵያ እንደውም በአፍሪካ ደረጃ እዚህ በዘረመል ምህንድስና ኋላ ከሚባሉ ሀገሮች ናት። በሌላው የግብርና ምርምር አይነት በጣም አፍሪካ ውስጥ ቀዳሚ ከሚባሉት ውስጥ ትጠራለች። በአንጻሩ ደግሞ በዘረመል ምህንድስና ወደ ኋላ ከቀሩት ውስጥ ነው የምትቆጠረው። ስለዚህ ያንን ለማድረግ የሚያስችለን ዝግጁነትም አቅም የለም። የገንዘብ አቅሙ ብቻው መምጣቱም ውጤት ሊያመጣ አይችልም ብዬ ነው ማስበው። እንግዲህ በስተመጨረሻ በዚህ በዘረመል ምህንድስናና በአጠቃላይ በስነ ህይወት ዙሪያ ከግብርና ምርት ጋር ተያይዞ ማለት ነው፣ በኮሎምቢያ ካርተሄና የተፈረመ ስምምነት አለ፣ አስቀድመ አንተም ጠቅሰዋል። በዚህ ስምምነት የሚጠቀሱ አሁን ከተነጋገርናቸው ጉዳዮች አንጻር አንቀጾች ምንድን ናቸው? የካርቴና ፕሮቶኮል አጠቃላይ ነው። ሀገሮች ከዚህ ላይ እየጨለፉ የራሳቸውን ህጎች እንዲያወጡ ነው። ይሄ የባዮሴፍቲ ወይም የደህንነት ህይወት ጉዳይ ከካርቴና ፕሮቶኮል ውስጥ አንዱ ነው እና የካርቴና ፕሮቶኮል በእንግሊዝኛው እንግዲህ አሁንም ባዮ ዳይቨርሲቲ ጉዳይን ነው በዋነኝነት የሚመለከተው። ባዮ ዳይቨርሲቲ ሲባል በእጽዋትም በእንስሳትም እና በሌሎች ፍጥረታት ዙሪያ ያሉትን ጉዳዮች በሙሉ የሚመለከትና ሰፊ ትርጉም ያለው የሆንና እነዚህን ነገሮችን ከሀገር ሀገር ማሸጋገር፣ ማስቀመጥ፣ ለገበያ ማቅረብ እና እንዲሁም ማስወገድ፣ በእነዚህ ጉዳዮች ላይ ሀገሮች ምን ምን አይነት ጥንቃቄዎችና መስፈርቶች ማሟላት እንዳለባቸው በጥቅሉ ያስቀምጣል። ከዛ ባሻገር ካርቴና ፕሮቶኮል በትልቁ ባዮ ዳይቨርስቲ ወይም ለስነ ህይወት ጥበቃ እንዲደረግ የሚያስቀምጣቸው አጠቃላይ የሆኑ ነገሮች አሉ። የኢትዮጵያ የአካባቢ ጥበቃ ጋዜጠኞች ማህበር መስራች አርጋ ዋሽኔ ለሰጠህን ማብራሪያ አመሰግናለሁ። አመሰግናለሁ። ክቡራትና ክቡራን አድማጮች ከአሜሪካ ድምጽ ራዲዮ ጣቢያ ከሰኞ እስከ ዓርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ በአፍሪካ ቀንድ ልዩ ልዩ የማህበራዊና ምጣኔ ሀብት ነክ ርዕሰ ጉዳይ ዙሪያ ትኩረት በማድረግ የሚዘጋጀውን ስርጭታችንን የዛሬውን ልናበቃ ነው። ታዲያ እንቁጣጣሽ ዜማ ይኖረናል። እነሆ አዲሱ ዓመት በአገራችን የሰላም የብልጽግና የእድገት ዘመን ይሆንለን። ክቡራትና ክቡራን አድማጮች ለዕለቱ ያሰናዳ ነው አላበቃም። ከምሽቱ ሶስት ሰዓት ላይ በመደበኛው ዝግጅታችን እንመለሳለን። ታዲያ ከምሽቱ አንድ ሰዓት ተኩል የሚጠናቀቀው ፕሮግራማችን ሊያበቃ ነው። አቀናባሪ ደሳሌ ላይ መኮንና ከቴክኒክ መሐንዲሱ ፒተር አንድሌ ጋር አስተናጋጃችኋሉ። አከበደ በዚሁ ይሰናብታለሁ። መልካም ምሽት ከንቁጣጣሽ ዜማ ጋር እስከ አንድ ሰዓት ተኩል